የአሜሪካ ድምጽ ነው። በ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መስከረም 17 2015 ዓ ም ዝግጅታችን ጀመረ። ዋናው አሳሳቢው ጉዳይ በዚህ ሁኔታ ውስጥ በሁሉም አካላት እየተገደሉ ያሉ ሰዎች በግጭት ውስጥ ተሳታፊ ያልሆኑ ሲቪል ሰዎች ናቸው። ህናት ናቸው። ሴቶች ናቸው። አረጋውያን ናቸው። እየሞቱ ያሉ ሰዎች ትልቁ አሳሳቢ ና ሊያሳስብኝ የሰማችኋቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የምርመራና ክትትል ሪጅናል ዳይሬክተር አቶ ኢማድ አብዱል ፈታ ናቸው። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የተለያዩ ወረዳዎች በሶስት ሳምንታት ውስጥ ብቻ በተፈጸሙ ጥቃቶች ከአንድ መቶ በላይ ሲቪል ሰዎች መገደላቸውን አስመልክቶ ከተናገሩት የተቀነጨበውን የሰማችሁት። የዚህ ዜና ሙሉ ዝርዝር ከዜና በኋላ ይቀርባል። ዩናይትድ ስቴትስ ለሰሜን ኢትዮጵያ ጦርነት መፍትሄ ለማ ጣት የምታደርገውን ጥረትም መቀጠሏን አስታውቃለች። የዚህም ዜና ዝርዝር ከዜና በኋላ ይቀርባል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ዛሬ በክርስትና እምነት ተከታዮች ዘንድ የመስቀል በዓል እየተከበረ ይገኛል። እኛም በዓሉን ለምታከብሩ ሁሉ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን አሉ። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለሰሜን ኢትዮጵያው ጦርነት መፍትሄ ለማምጣት የምታደርገውን ጥረት መቀጠሏን ዩናይትድ ስቴትስ ገለጸች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ግጭቱን ለማስቆም የአፍሪካ ህብረት የሚያደርገው ዲፕሎማሲያዊ ጥረት ውጤታማ እንዲሆን የምንችለውን ሁሉ እያደረግን ነው ብለዋል። ይሁን እንጂ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ ለሰሜኑ ጦርነት ሰላማዊ መፍትሄ ለማምጣት ከፍተኛ እንቅፋት መሆኑን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር መግለጻቸው ይታወሳል። ኔድ ፕራይስ ትናንት መግለጫ ሲሰጡ ዩናይትድ ስቴትስ ለህዋት እንደምትወግን በመግለጽ ለተነሳላቸው ጥያቄ በሰጡት ምላሽ እኛ የምንደግፈው የሰላምን ጉዳይ ነው ብለዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከካሜሩን ለመገንጠል ትግል እያደረጉ ያሉ አማጺያን በምዕራብ የአገሪቱ ክፍል በምትገኘው ኩምቦ በተባለች ከተማ አምስት የሆስፒታል ሰራተኞችን ጠልፈዋል። የአገሪቱ መከላከያ ሰራዊት ወደ ሆስፒታል ዘልቆ አባላቶቻቸውን በቁጥጥር ስር በመዋሉ ወይም በመግደሉ ያንን ለመቀበል ጠለፋውን እንደፈጸሙ አማጽያኑ ይናገራሉ። የሆስፒታሉ ሰራተኞች ለቪኦኤ እንደተናገሩት ደግሞ በአገሪቱ ጦርም ሆነ በአማጽያኑ እንግልት ይፈጸምባቸዋል። የመንግስት ጦር እንዳስታወቀው ባለፈው ሳምንት በቡዩ በተገንጣዮች ላይ በሰነዘረው ጥቃት ሁለት ራሳቸውን ጄኔራል ብለው ይጠራሉ ያላቸውን ጨምሮ ሰባት ተዋጊዎችን ገድያለው ብለዋል። ዝርዝር ዘገባው በዕለቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ በጎርፍ አደጋ ለተጠቃችው ፓኪስታን ተጨማሪ የገንዘብ እርዳታ እንደምታደርግ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስታወቁ። ብሊንከን በጎርፍ አደጋ የተጎዳችው ፓኪስታን አበዳሪዎች የብድር እፎይታና እዳ አከፋፈሏን መልሰው እንዲያዋቅሩላት እንደ ቻይና የመሳሰሉትን ትላልቅ አበዳሪዎችን እንድትጠይቅ ገፋፍተዋል። ብሊንከን ትናንት ሰኞ ምሽት ዋሽንግተን ውስጥ ከፓኪስታን የውጭ ጉዳይ ሚኒስትር ቢላዋል ቡቶ ዛራዲን ጋር በበርካታ የጋራ ጉዳዮች ላይ መወያየታቸው ተመልክተዋል። የጋራ ጉዳያቸው ስለሆነው በአፍጋኒስታን በጸረ ሽብርተኝነት ትብብርና ኢስላማባድ ከህንድ ጋር ባላት ውጥረት የሞላበት ግንኙነትም ላይ መምከራቸው መሆናቸውን ብሊንከን ተናግረዋል። ብሊንከን በዩናይትድ ስቴትስና በፓኪስታን መካከል ያለው የ75 ዓመት ግንኙነት ምክንያት በማድረግ በሰጡት መግለጫ ፓኪስታን በጎርፍ አደጋ ለደረሰባት ጉዳት ከ56 ሚሊዮን ዶላር በላይ አፋጣኝ የሰብአዊ እርዳታ አሰባስበናል ብለዋል። የውጭ ጉዳይ ሚኒስትሩ አያይዞውም ወደ 17 በሚደርሱ አውሮፕላኖች ምግብና ለመጠለያ የሚሆኑ ድንኳኖችና ቁሳቁሶችን አቅርበናል፣ ዛሬም ሌላ የ10 ሚሊዮን ዶላር የምግብ ደህንነት ዋስትና እርዳታ ይፋ ስላደረግ ደስታ ይሰማኛል ብለዋል። የኢራን ደህንነት ኃይሎች ለሕዝባዊ ተቃውሞ የወጡትን ተቃዋሚዎች በኃይል ለማስቆም የሚፈጽሙትን ድርጊት መቀጠላቸውን ተከትሎ ካናዳ የሥነ ምግባር ፖሊሶችን ጨምሮ በርካታ ኢራናውያን ግለሰቦችና ተቋማት ላይ ማዕቀብ እንደምትጥል አስታወቀች። ይህንኑ እርምጃ ትናንት ሰኞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ይፋ አድርገዋል። ትሩዶ በንግግራቸው ዊቭ ሲን ኢራን ዲስሪጋርዲንግ ሂውማን ራይትስ ታይም ኤንድ ታይም አጋን ኢራን ለሰብአዊ መብቶች ደንታቢስነቷ በተደጋጋሚ ተስተውሏል። አሁን ደግሞ በማሻ ኦመን ሞትና ሱን ተከትሎ በተቃዋሚዎች ላይ የተወሰደውን እርምጃ ተመልክተናል። በኢራን የተቃውሞ ድምፃችሁን በማሰማት ላይ ያላችሁ ሴቶችና እናንተን የሚደግፉ ሁሉ ከጎናችሁ ነን። ካናዳ በተወሰኑ የእስላማዊ አብዮታዊ ዘብ አባላት ላይ ማዕቀብ መጣሏን የገለጹት ትሩዶ ከማዕቀቦቹ ጋር የተያያዙ ሌሎች እርምጃዎችንም የምንወስድበትን መንገድ እናጤናለን ብለዋል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ስፍራ ወደ ቴህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተገናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው አሚኒ በፖሊስ ቁጥጥር ስር እንዳለች በመሞቷ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። አራት የዩክሬን ግዛቶችን ወደ ግዛቷ ለመቀላቀል ሩሲያ የመደበቻቸው ባለሥልጣናት የሚያካሄዱትና የዩክሬን መንግስትና ምዕራባውያን የስሙላ ነው ሲሉ የተቃወሙት የውሳኔ ህዝብ ዛሬ ማክሰኞ ይጠናቀቃል። የዋይት ሀውስ ቃል አቀባይ ከሪን ዣን ፒየር ትናንት ለሪፖርተሮች በሰጡት መግለጫ ውጤቱን አስመልክቶ ሩሲያ ይፋ የምታደርገውን የትኛውንም የሐሰት መግለጫ በመላው ዓለም ካሉ አጋሮቻችን ጋር በመሆን ውድቅ እናደርጋለን ብለዋል። ቃል አቀባይዋ አያይዘውም አሁን እየተመለከትነው ያለውን በኃይል የመቀላቀል ድርጊት የሚቀጥል ከሆነ ምላሹን ለመስጠት በእኛ በኩል የምናደርገው ከአጋሮቻችንና ተባባሪዎቻችን ጋር በመሆን በሩሲያ ኢኮኖሚ ላይ ከፍተኛ ተጽዕኖ የሚፈጥርና ከባድ ዋጋ የሚያስከፍል ተጨማሪ ጫና ለማድረግ ተዘጋጅተናል ብለዋል። ለዚህም አቋማችንን ግልጽ አድርገናል ሲሉም ቃል አቀባዩዋ አክለዋል። ሩሲያ በምትቆጣጠራቸው የሉሃንስክና ካርሰን ግዛቶች እና እንዲሁም በኃይል በተያያዙት የዶኔትስክና ዛፖርዥያ ግዛቶች የሕዝበ ውሳኔውን ድምፅ መስጠት የተጀመረው ባለፈው አርብ መሆኑ ተነግረዋል። የዩናይትድ ስቴትስ ብሔራዊ የጠፈር ምርምርና አስተዳደር ወይም በምጻረ ቃሉ ናሳ ምድርን ከአደጋ ለመጠበቅ ባደረገው ዳርት የተሰኘ የጠፈር ምርምር ለመጀመሪያ ጊዜ አንድ የጠፈር መንኮራኩር በከፍተኛ ርቀት ላይ ከሚገኝ ተወርዋሪ ግዙፍ አካል ጋር ማጋጨት ችሏል። ይህ ሙከራ ተወርዋሪ ኮከብ ከምድር ጋር ተጋጭቶ ሊደርስ የሚችለውን አደጋ ለመቀልበስ የተደረገ ሲሆን የአውስትራሊያ ብሔራዊ ሳይንስ ተቋም ለዚህ ታላቅ ተልዕኮ ድጋፍ አድርጓል። ፊል መርሰር ከሲድኒ ያደረሰን ዘገባ ስመኝሽ የቆየ ታቀርበዋለች። ዋሽንግተን ዲሲ በሚገኘው የተልዕኮ ዋና የክንዋኔ ማዕከል ደማቅ አከባበር ነበር። ናሳ ተወርዋሪ ግዙፍ አካልን አቅጣጫ ለማስቀየር ያካሄደው ዳርት የተሰኘ ሙከራ ከአስር ወራት በኋላ በከፍተኛ ርቀት ላይ ከሚገኝ ተወርዋሪ አካል ጋር በመጋጨት በተሳካ ሁኔታ ተጠናቋል። የተልዕኮ ዓላማ የጠፈር መንኮራኩሩን በቀጥታ አናሳ ጨረቃ መሰል አካል ጋር በከፍተኛ ሁኔታ አጋጭቶ በአንድ ሰኮንድ ውስጥ በ ህዋር ላይ የሚሄድበትን አቅጣጫ ማስቀየር ነው። ሆኖም አነስተኛው ተወርዋሪ አካል ምን ያክል አቅጣጫውን እንደቀየረ ለማወቅ ቀናት ወይም ምናልባት ሳምንታት ሊፈጅ ይችላል። ረቤታ አለን አውስትራሊያ በሚገኘው ስዊንበርን ዩኒቨርሲቲ የአስትሮፊዚክስና ሱፐር ኮምፒውቲንግ ማዕከል ውስጥ የሚሰሩ ሲሆን ለአውስትራሊያ ብሮድካስት ኮርፖሬሽን በሰጡት ቃለ ምልልስ ተልእኮ በከፍተኛ ሁኔታ የተሳካ መሆኑን ገልጸዋል። እጅግ በጣም የሚደንቅ ነው፣ ምክንያቱም ኢላማው መሐል ላይ ነው ያረፈው። እኛ የጠበቅነው ምናልባት የተወሰነ ጨርፎት ይሄዳል ብለን ነበር። እንዲጋጭ የተፈለገበት ቦታ ላይ ሊያርፍ ነበር እና የናሳ የዳርት ጠፈር መንኮራከር የሚያርፍበትን ትክክለኛ ግምት በማስቀመጡ ረገድ ተሳክቶለታል። ይህ ዳርት የሚል ስያሜ ያለው ተወርዋሪ ግዙፍ አካልን አቅጣጫ የማስቀየር ተልእኮ በአውስትራሊያ ብሔራዊ ሳይንስ ተቋም የተደገፈ ሲሆን የጠፈር መንኮራኩሩ ዳይሞርፈስ ከተሰኘው ተወርዋሪ አካል ጋር ከመጋጨቱ በፊት እየቀረበ በሄደ ቁጥር የሚልካቸውን የመጨረሻ ምልክቶች ሲቀበል ቆይቷል። ናሳ በዚህ ተልእኮ ኢላማ ያደረጋቸው ሁለት ተወርዋሪ ግዙፍ አካላት ከ66 ሚሊየን ዓመታት በፊት ምድር ላይ ካረፈውና ዳይኖሰርን ጨምሮ የዓለምን 75 ከመቶ እጽዋትና እንስሳት ከምድር ገጽ ላይ ካጠፋው ተወርዋሪ አካል ጋር ሲነጻጸሩ እጅግ አነስተኛ መጠን ያላቸው ናቸው። በመጨረሻም ዜና እረፍት በላቀ ተሰጥኦ የበርካታ የሙዚቃ አፍቃሪያንን ልብ የገዛው ኢትዮጵያዊው ድምፃዊ ማዲንጎ አፈወርቅ ባደረበት ሕመም ከዚህ ዓለም በሞት ተለየ። ማዲንጎ ከዚህ ዓለም በሞት የተለየው ዛሬ ለሕክምና መኪናውን ራሱ እያሽከረከረ ወደ ክሊኒክ ከሄደ በኋላ መሆኑን የሙያ አጋሮቹ ተናግረዋል። የቀብር ስነ ስርዓቱ የፊታችን ሐሙስ በአዲስ አበባው ቅድስት ስላሴ ካቴድራል ለማካሄድ መታቀዱንም ለዚህ የተቋቋሙ ኮሚቴ ቃል አቀባይና የቴሌቪዥን ፕሮግራም አዘጋጁ ሰይፎ ፋንታውን ለአሜሪካ ድምጽ ገልጠዋል። እዚህ ቀደም ብሎ የሽኝት ፕሮግራም የሚካሄድበት ቦታ እየተወሰነ መሆኑንም አመልክተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባስተላልፉት መልእክት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ በዚሁ መልእክታቸው ማዲንጎን በአጭር ዕድሜው ብዙ የሰራ ሲሉ ገልጸውታል። በማዲንጎ አፈወርቅ ህይወትና ስራዎች ላይ ያተኮረ ሰፋ ያለ ዘገባ ሰሞኑን ይዘን እንቀርባለን። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዜናዎቹ እናመሰግናለን። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መስከረም 17 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ሰዎቹን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው። ልጄን ልጆቼን፣ እና ራሳቸውን መጽሐፍ ውስጥ ያያሉ። ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያያሉ እና መጽሐፉን በጣም ነው የሚወዱት። ደጋግሞ ነው የሚያነቡት። ከኢትዮጵያውያን ወላጆች በውጭ ሀገራት ተወልደው የሚያድጉ ልጆች የማንነታቸው የማንነት ጥያቄያቸውን መመለስ የሚያስችላቸው የእኛ ታሪክ የተሰኘ ፕሮጀክት የጀመረችውን ሄላንዳ አፈወርቅ ነው የሰማችሁት። የሙሉ ዝግጅቱ በሁለተኛው አጋማሽ ተመልሶ ይመጣል። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባችን እንለፍ። ለሰሜን ኢትዮጵያው ጦርነት መፍትሄ ለማምጣት የምታደርገውን ጥረት መቀጠሏን ዩናይትድ ስቴትስ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ግጭቱን ለማስቆም የአፍሪካ ሕብረት የሚያደርገው ዲፕሎማሲያዊ ጥረት ውጤታማ እንዲሆን የምንችለውን ሁሉ እያደረግን ነው ብለዋል። ይሁን እንጂ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ የሰሜኑ ጦርነት ሰላማዊ መፍትሄ ለማምጣት ከፍተኛ እንቅፋት መሆኑን የዩ ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር መግለጻቸው ይታወሳል። ኔድ ፕራይስ ትላንት መግለጫ ሲሰጡ ዩናይትድ ስቴትስ ለሕወሓት እንደምትወግን በመግለጽ ለቀረበላቸው ጥያቄ በሰጡት ምላሽ እኛ የምንደግፈው የሰላም ጉዳይ ነው ሲሉ ምላሽ ሰጥተዋል። ለዝርዝሩ ኬኔዲ አባተ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ላይ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ሀገራቸው ለሰላም የምታደርገውን ጥረት መቀጠሏን ነው የገለጹት። ግጭቱን ለማስቆም የአፍሪካ ህብረት በዲፕሎማሲያዊ ጥረቶቹ ውጤታማ እንዲሆን እኛ የምንችለውን ሁሉ እያደረግን ነን። ይህም በተራው ወደ ሰሜናዊ የኢትዮጵያ ክፍሎች ሰብአዊ ተደራሽነት እንዲኖር ያስችላል። ለመላው የኢትዮጵያ ህዝብ የተለያዩ እድሎችንም ይፈጥራል። በድርድር ላይ የተመሰረተ የተኩስ አቁም ስምምነት ለኢትዮጵያ ህዝብ ይዞ ሊመጣ የሚችለው እድል እጅግ የላቀ መሆኑን እናውቃለን ሲሉም ቃል አቀባዩ ተናግረዋል። ግጭቱ ያስከተለው የሰብአዊ መብት ረገጣ ዩናይትድ ስቴትስን በጽኑ እንደሚያሳስባትም ነው በድጋሚ ያረጋገጡት። ለሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ ለማፈላለግ ከነሐሴ 32014 ዓ ም ጀምሮ ለ11 ቀናት በኢትዮጵያ ቆይታ ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር በቆይታቸው ከኢትዮጵያ መንግስት ከፍተኛ ባለስልጣናትና ከህወሓት ተወካዮች እንዲሁም ከአፍሪካ ህብረትና ከህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ጋር ተገናኝተው እንደተወያዩ መግለጻቸው ይታወሳል። ይሁን እንጂ ለጦርነቱ ሰላማዊ መፍትሄ ለማምጣት እንቅፋት የሆነው ዋናው ጉዳይ በሁለቱ ተፋላሚ ወገኖች መካከል መተማመን አለመኖሩ እንደሆነ በኢትዮጵያ በነበራቸው ቆይታ መታዘባቸውን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በትናንቱ መግለጫቸው ላይ በርካታ ኢትዮጵያውያን ዩናይትድ ስቴትስ በኢትዮጵያ ጉዳይ አድሏዊ አቋም እንደያዘች፣ ይኸውም ለህዋት እንደምትደግፍ ያምናሉ። ለዚህ ምላሽዎት ምንድን ነው? ሲል በመግለጫው የታደመ አንድ ጋዜጠኛ ላነሳላቸው ጥያቄ ሲመልሱ ይህም ብለዋል። እኛ የምንደግፈው የሰላም ጉዳይ ነው። ለኢትዮጵያ ህዝብ መረጋጋትን እና ደህንነትን እንደግፋለን። መልእክታችን ቀላል ነው። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙና በአፍሪካ ህብረት ጥላ ስር ሰላማዊ ድርድር እንዲያደርጉ ጠይቀናል። በዚያ የዲፕሎማሲ ሂደት ውስጥ ለመሳተፍ ከአፍሪካ ህብረትና በአህጉሪቱ ካሉ ሌሎች አጋሮች ጋር በጣም ተቀራርበን ሰርተናል። ከሰሃራ በታች የሚገኙ የአፍሪካ ሀገራት ምርቶቻቸውን ለአሜሪካ ገበያ ከቀረጥ ነጻ እንዲያስገቡ ከሚፈቅደው የአጓ እድል ተጠቃሚነት ኢትዮጵያ መሰረዟ በሀገሪቱ የሚገኙ ሰራተኞችን እንደጎዳ በመግለጽ ለተነሳላቸው ጥያቄ ሲመልሱ ደግሞ መፍትሄው ለእገዳው ምክንያት የሆኑ ሁኔታዎችን ማስወገድ እንደሆነ ገልጸዋል። በሰሜን ኢትዮጵያው ጦርነት ተፈጽመዋል ያለቻቸው የሰብአዊ መብት ጥሰቶች ጉዳይ በአጓ እድል ተጠቃሚ ለመሆን የተቀመጡ መስፈርቶችን የሚጥስ ነው በሚል ዩናይትድ ስቴትስ ኢትዮጵያን ከ2014 ዓ ም የታህሳስ ወር መገባደጃ ጀምሮ ከእድሉ ተጠቃሚነት ማገዷ ይታወቃል። ዩናይትድ ስቴትስ ከዚሁ የሰሜን ኢትዮጵያው ጦርነት ጋር በተያያዘ ከአመት በፊት ያወጀችው ብሔራዊ የአስቸኳይ ጊዜ ህግ ለአንድ አመት እንዲቀጥል መወሰኗም ይታወሳል። በሰሜን ኢትዮጵያ ያለው ሁኔታ በዩናይትድ ስቴትስ የብሔራዊ ደህንነትና የውጭ ፖሊሲ ላይ ደቅኗል ያለችውን ያልተለመደና ከመደበኛ ውጭ የሆነ ስጋት ለመከላከል በሚል ነው ሀገሪቱ መስከረም 7 2014 ዓ ም በፕሬዝደንታዊ ትእዛዝ ብሔራዊ የአስቸኳይ ጊዜ ህግ ያወጀችው። ህጉ በጦርነቱ ውስጥ በተሳተፉ፣ ጦርነቱ እንዲራዘም አስተዋጽኦ ባደረጉ፣ የሰብአዊ እርዳታ ተደራሽነትን ባደናቀፉና ለተኩስ አቁም እንቅፋት በሆኑ የኢትዮጵያና የኤርትራ መንግስታት ባለስልጣናት፣ የአማራ ክልል እንዲሁም የህወሀት አመራሮችና ተባባሪዎቻቸው ላይ ማዕቀቦች እንዲጣሉ የሚፈቅድ ነው። ይሁን እንጂ እስካሁን የተደረጉ ዲፕሎማሲያዊ ጥረቶች የሚሆኑ የተወሰዱ የተለያዩ የማዕቀብ እርምጃዎች የሰሜን ኢትዮጵያውን ጦርነት ሊያስቆሙት አልቻሉም። ለአሜሪካ ድምጽ Kenny der Watte, hat dies aber bang. የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል ያብግ ተከታተላችሁት የአብይር ዘገባችን ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች በሶስት ሳምንታት ውስጥ ብቻ በተፈጸሙ ጥቃቶች ከአንድ መቶ በላይ ሲቪል ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ትላንት መስከረም 16 ባወጣው መግለጫ ተከታታይ ጥቃቶች የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀው ቡድን እንዲሁም የአማራ ኢመደበኛ ታጣቂዎች ናቸው ብሏል። በሆሮ ጉድሩ ወለጋ ዞን በአሙሩ እና ሌሎች ጃርደጋ ጃርቴ ወረዳዎች ካለፈው ሳምንት ጀምሮ በተፈጸሙ ጥቃቶች በርካታ ሰላማዊ ሰዎች መገደላቸውን የተለያዩ ማህበረሰቦች አባላት የሆኑ የአካባቢው ነዋሪዎችም ለአሜሪካ ድምጽ ተናግረዋል። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ቅዳሜ መስከረም 14 ባወጣው መግለጫ ሸኔ ሲል የገለጸው ታጣቂ ቡድን በሆሮ ጉድሩ ወለጋ ዞን ጃርደጋ ጃርቴ በሚገኙ ንጹሐን ላይ ግድያ መፈጸሙን አመልክቷል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው እና በመንግስት ሸኔ በመባል የሚታወቀው ታጣቂ ደግሞ በሰላማዊ ሰዎች ላይ ግድያ ፈጽሟል በሚል የሚቀርቡበትን ወንጀላዎች አስተባብሏል። የአማራ ኢመደበኛ ታጣቂዎች በሚል የተገለጹትን በተመለከተ ግን እስካሁን ምላሽ የሰጠ አካል የለም። አሁንም ኬኔዲ አባተ ተጨማሪ አለው በኦሮሚያ ክልል ሆሮ ጉድር ወለጋ ዞን በኡሙሩ በሆሮ ቡልቅና በጃር ደጋ ጃርቴ ወረዳዎች ከነሐሴ 25 2014 ዓ ም ጀምሮ ባሉት ሦስት ሳምንታት ውስጥ ብቻ በተፈጸሙ ጥቃቶች ከ100 በላይ ሲቪል ሰዎች ተገድለዋል ሲል ነው የኢትዮጵያ ሰብአዊ መብቶች ኮሚሽን ያስታወቀው። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ደግሞ ኦነግ ሸኔ በሚል በአሸባሪነት የፈረጀው ታጣቂ ቡድን እንደዚሁም የአማራ ኢመደበኛ ታጣቂ ኃይሎችና ግለሰቦች የጥቃቱ አድራሾች ናቸው ሲልም ኮሚሽኑ ትናንት መስከረም 16 ባወጣው መግለጫ አመልክቷል። እነዚህ አካላት በተከታታይ ፈጸሟቸው በተባሉ ጥቃቶች ከሲቪሎች ግድያ ባለፈ የግል ንብረትና የቁም ከብቶች መዘረፋቸውን፣ በሺዎች የሚቆጠሩ ነዋሪዎችም ከቤት ንብረታቸው ተፈናቅለው ያለበቂ ሰብአዊ እርዳታ አቅርቦት በአስቸጋሪ ሁኔታ ላይ የሚገኙ መሆኑን ኮሚሽኑ ከተጎጂ ቤተሰቦች ከአካባቢው የፍትህ እና የአስተዳደር አካላት እንዲሁም በአካባቢው ከሚንቀሳቀሱ የእርዳታ ድርጅቶች ያሰባሰባቸው መረጃዎች እንደሚያሳዩ በመግለጫው ጠቁመዋል። ጥቃቱን በፈጸሙት ታጣቂዎች ማንነት ማንነትና የጥቃቱን ሰለባዎች በተመለከተ ግን የአካባቢው ነዋሪዎች የሚሰጧቸው አስተያየቶች የተለያዩ ናቸው። ከትናንት በስቲያና ትናንት በአሙሩ ወረዳ ስለተፈጸመው ጥቃት አስተያየት የሰጡን ለደህንነታቸው ሲባል ስማቸውን ለመግለጽ ያልፈለጉ አንድ ግለሰብ የአማራ ኢመደበኛ ታጣቂዎች ሰላማዊ የኦሮሞ ማህበረሰብ አባላትን ኢላማ ያደረገ ጥቃት ፈጽመዋል ብለዋል። በአሁን ጊዜ የተደረገ ነበር አሙሩ ወረዳ ስር የሚተዳደረው ልገቴኝና ዶበን በሚባለው አካባቢ ላይ ቀበሌ ውስጥ የሚኖረው ሌሮሳሌ ፓንዶ ስምንት ታዳጊው በምን ምክንያት እንደሆነ አናውቅም። ትናንት አሁን አብረን በልተን ዛሬ በምን ምክንያት ደም እንፋሰሳለን? ስለዚህ ሰውን አንገልንም ብሎ ነው የእኛ ህዝብ ሸሽ ወደ አገምታ ሸሼ። ይሁን እንጂ ህዝብ በእኛ አሁንም መከተሉን አልተወም። አገምታ ላይም ጥቃት አደረሰ። ደግሞ አሁንም አሮጉድና ላይ ጥቃት ያደረሰ ትናንትና መበቀደም በዛም ጥቃት ተፈጸመበት። ዛሬነት የህይወቱ ያለፈ ሰው አስራ ስድስት ሰው በአይኑ አይቶ ቀብሯል። ከእምሩ ወረዳው ጥቃት አስቀድሞ በጃር ደጋ ጃርቴ የተፈጸመውን ጥቃት በተመለከተ አስተያየት የሰጡን የአካባቢው ነዋሪ በበኩላቸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ሸኔ በሚል የሚጠራው ቡድን በሰላማዊ የአማራ ማህበረሰብ አባላት ላይ ያነጣጠረ ጥቃት ፈጽሟል ብለዋል። ሆሮ ጉዱሩ ወለጋ ሻምቡ ዞን ማለት ነው። ዛረጋጃርተ ይታል እና ሆነ ሸኔ ነው ከስድስት ሺህ እስከ አስር ሺህ የሚገመት ከዛ ንጋት አስር ሰአት አስራ አንድ ሰአት አካባቢ ጥቃት መፈጸም ጀመሩ። ቴትን መኖን በቀረ ሚሊሻው የሚችለውን ያክል ታገለ። ከአቅማቸው በላይ ሆነ። የእነሱ ያው ሎጂስቲክሱን ከባድ ነው ከኋላ እንዲጠፋላቸው እና እነሱንም ያው ከአቅማቸው በላይ ከሆነ ሌል ስለሆነ ሊቋቋሙ አልቻሉም። ያለውን ንብረት አወደሙ። የሰው ሕይወት አጠፍ የሚችሉትን ነገር አደረጉ። ሴቶች ሕጻናቶች የሸሹ ተሻሹ ወደ በተሮ ሊቀሳገብ የቀረውን የቻሉትን ያህል ገደሉ፣ ጨፈጨፉ እና ሀይሉ በጣም ከባድ ነው። ሰው ለይተው ሰው ለይተው ነው የሚገ የአማራ ብሄር የለዩ ነው የሚገብ የሞቱት አሁን ቀጥታ የሞቱት ቤተሰቦች ናቸው። አሁን እኮ ለሰው ላይ ነው ያለነው ያንስ ከአርባ አምስት በላይ ነው እኔ እንኳን የሰማሁት ያው ሶስቶች ነው። ኢሰመኮ በበኩሉ ሁለቱንም የታጠቁ አካላት ማለትም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውንና መንግስት ሸኔ የሚለውን ታጣቂ ቡድን እንደዚሁም የአማራ ኢመደበኛ ታጣቂ ኃይሎችንና ግለሰቦችን በተከታታይ ለተፈጸሙ ጥቃቶች ተጠያቂ አድርጓል። ታጣቂዎቹ ፈጽመዋል ስለተባለው ጥቃት ያነጋገር ናቸው። የኢሰመኮ የምርመራና ክትትል ሪጅናል ዳይሬክተር አቶ ኢማድ አብዱል ፈታ ተከታዩን አብራርተዋል። አሁን ብዙ ዝርዝር ነገሮችን መናገር ትንሽ አስቸጋሪ ቢሆንም በአንዳንድ ቦታዎች ላይ የሚከሰቱት ነገሮች ምንድን ናቸው? አንዱ አካል መጥተው ጥቃት ያደርሳል፣ ሌላው አካል በምላሽ መልክ መጥተው ሌላ ጥቃት ይፈጽማል ማለት ነው። ዞሮ ዞሮ ዋናው ትኩረት ልናደርግበት የሚገባው ነገር ምንድን ነው? ግድያዎቹ በምንም መልኩ ተፈጸሙ በምን ዋናው አሳሳቢ ጉዳይ በዚህ ሁኔታ ውስጥ በሁሉም አካላት እየተገደሉ ያሉ ሰዎች በግጭት ውስጥ ተሳታፊ ያልሆኑ ሲቪል ሰዎች ናቸው። ሕጻናት ናቸው፣ ሴቶች ናቸው፣ አረጋውያን ናቸው፣ እየሞቱ ያሉ ሰዎች ማለት ነው። ትልቁ አሳሳቢና ሊያሳስብን እንደ ኮሚሽንም የሚያሳስበት ነገር ይሄ ነው። በሆሮ ጉድሩ ወለጋ ዞን የተለያዩ አካባቢዎች ከተፈጸሙ ጥቃቶች ጋር በተያያዘ አስተያየታቸውን የሰጡን ግለሰቦች በየአካባቢያቸው ተጠያቂ ካደረጉት የታጠቀ ቡድን ውጭ የሚንቀሳቀስ ሌላ የታጠቀ ቡድን እንደሌለ በመግለጽ ይወነጃጀላሉ። የኢሰመኮ የምርመራና ክትትል ሪጂናል ዳይሬክተር አቶ ኢማድ አብዱል ፈታ ይህንን በተመለከተም አስተያየታቸውን ሰጥተውናል። አሁን ላይ የተለመደውና እየተለመደ የመጣው ነገር ምንድን ነው? መስማትን ማንፈልጋቸው ነገሮችንም ጭምር መስማትን መለማመድ ያለብን ይመስለኛል። እኛ ባሰባሰብናቸው መረጃዎች መሰረት ዋነኞቹ ጥቃት ፈጻሚዎች እነማን እንደሆኑ ያሰባሰብናቸው ማስረጃዎችን መሰረት አድርገን ነው ያስቀመጥነው። የተለያዩ አካላት ይህንን ሊሉ ይችላሉ። እኛ ግን ይህንን ለማለት በቂ መረጃና ማስረጃ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ቅዳሜ መስከረም 14 ባወጣው መግለጫ ሸኔ ሲል የገለጸው ታጣቂ ቡድን በሆሮ ጉድር ወለጋ ዞን ጃር ደጋ ጃርቴ በሚገኙ ንጹሐን ላይ ግድያ መፈጸሙን በመግለጽ ወንጅሏል። ታጣቂ ቡድኑ ወደ አካባቢው ያመራው መንግስት ከህብረተሰቡ ጋር በመሆን በወሰደበት እርምጃ በመሸሽ መሆኑን የሚያስታወቀው መግለጫው አሁንም እርምጃ እየተወሰደበት ነው ብሏል። ከጃርደጋ ጃርቴው ጥቃት በኋላ እሁድና ሰኞ ዕለት በኡሙሩ ከተፈጸመው ጥቃት ጋር በተያያዘ ግን እስካሁን ከመንግስት በኩል የወጣ መግለጫ የለም። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የሚጠራውና በመንግስት ሸኔ በሚል የሚጠራው ታጣቂ በሲቪሎች ላይ ግድያ ፈጽመዋል በሚል ከዚህ ቀደም በተደጋጋሚ የቀረቡበትን ውንጀላዎች ማስተባበሉ ይታወቃል። የድርጅቱ ቃል አቀባይ ኦዳ ተርቢ ለአፋን ኦሮሞ ዝግጅት ክፍል ሲናገሩ የአሁኑን ጥቃት ፈጽመዋል በሚል የቀረበውን ውንጀላም አስተባብለዋል። ንሞት ነጋር ሲራወት ባኖር መግለጫው ከመጀመሪያ እስከ መጨረሻ የውሸት ዜና ነው፣ ፕሮፓጋንዳ ነው። በሰላማዊ ሰዎች ላይ ግድያ የፈጸመው የፋኖ ኃይል ነው። ብዙ ጊዜ የሚወራው ነገር በአማራ ህዝብ ላይ ጥቃት እየፈጸመ ነው የሚለው መቶ በመቶ ውሸት ነው። የአማራ የመደበኛ ታጣቂ ኃይሎች በሚል የተገለጹ ታጣቂዎችን በተመለከተ ግን እስካሁን በይፋ ምላሽ የሰጠ አካል የለም። ለአሜሪካ ድምፅ ኬኔዲ አባተ A uh, Ababa በተከታዩ ዘገባ ደግሞ ወደ ምዕራብ አፍሪካ ነው የምናልፈው። ከካሜሩን ለመገንጠል ትግል እያደረጉ ያሉ አማጽያን በምዕራብ ሀገሪቱ ክፍል በምትገኝ ኩምቦ በተባለች ከተማ አምስት የሆስፒታል ሰራተኞችን ጠልፈዋል። የሀገሪቱ መከላከያ ሰራዊት ወደ ሆስፒታሉ ዘልቆ አባላቶቻቸውን በቁጥጥር ስር በማዋሉ ወይም በመግደሉ ያንን ለመበቀል ጠለፋውን እንደፈጸሙ አማጽያኑ ይናገራሉ። የሆስፒታሉ ሰራተኞች ለአሜሪካ ድምጽ እንደተናገሩት ደግሞ በሀገሪቱ ጦርም ሆነ በአማጽያኑ እንግልት እየፈጸምባቸዋል። የመንግስት ጦር እንዳስታወቀው ባለፈው ሳምንት በቡይ በተገንጣዮች ላይ በተሰነዘረው ጥቃት ሁለት ራሳቸውን ጄኔራል ብለው ይጠራሉ ያላቸውን ጨምሮ ሰባት ተዋጊዎችን ገድያለሁ ብሏል። በካሜሩን የሮማ ካቶሊክ ቤተ ክርስቲያን ሆስፒታሉን በበላይነት የሚያስተዳድረው በካሜሩን የባፕቲስት ኮንቬንክሽን እና የፕሬስባይቴሪያን ቤተ ክርስቲያን ሁሉም የመንግስት ጦር አንድ ተዋጊ መግደሉንና ሶስት መቁሰሉን አረጋግጠዋል። የአሜሪካ ድምጽ ያጠናቀረውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። በካሜሩን የቡዩ አንድነት ተዋጊዎች በመባል የሚታወቁት ተገንጣዮች ከባንሶ ባፕቲስት ሆስፒታል አምስት ሰራተኞችን ከትናንት በስቲያ ማገታቸውን ተናግረዋል። ቡዩ በካሜሩን ሰሜን ምዕራብ የሚገኝ እንግሊዝኛ ተናጋሪ ካሜሩናውያን አስተዳደር ነው። ተገንጣዮቹ ዋትሳፕ እና ፌስቡክን በመሰሉ የማህበራዊ ሚዲያ መድረኮች በለቀቁት ተንቀሳቃሽ ምስሎች እንዳሉት የሆስፒታሉን ሰራተኞች ያገቱት የሀገሪቱ ሰራዊት በሆስፒታሉ ሲታከሙ የነበሩ አንድ አባላቸውን መግደሉንና ሶስቱን ደግሞ መያዙን ለመበቀል ነው። በበይነ መረብ በተለቀቀ በሌላ ተንቀሳቃሽ ምስል ደግሞ ከመንግሥት ሰራዊት ጋር ተባብሮ በሆስፒታል የነበሩ ተዋጊዎቻቸውን አጥቅቷል ያሉትን አንድ ሰው አሳይተዋል። በካሜሩን የሮማ ካቶሊክ ቤተ ክርስቲያን ግለሰቡ ሺንቱም ሰርጊየስ የተባሉ በእንግሊዝኛ ተናገሪዎች ቡዩ መንደር ውስጥ ካህን መሆናቸውንና በአማጽያኑ ከታገቱት አንዱ መሆናቸውን አስታውቀዋል። በካሜሩን የሮማ ካቶሊክ ቤተ ክርስቲያን ሆስፒታሉን በባለቤትነት የሚያስተዳድረው በካሜሩን የባፕቲስት ኮንቬንሽን እና ፕሬስባይቴሪያን ቤተ ክርስቲያን ሁሉም የመንግሥት ጦር አንድ ተዋጊ መግደሉንና ሦስት ማቅሰሉን አረጋግጠዋል። ቤተ ክርስቲያናቱ እንዳሉት ታጣቂ አማጽያኑ በበቀል በወሰዱት እርምጃ አምስት የሆስፒታሉ የሕክምና አባላትን እና ተባባሪ ናቸው የተባሉትን ካህን ጠልፈዋል። ጆሴፍ ሳፌ የተባሉ የሆስፒታሉ ተገልጋይ እንደሚሉት ሆስፒታሉ ይዘጋል በሚል ታካሚዎች ፍራቻ ውስጥ ናቸው። ሆስፒታሉ ከሚገኝበት ኩምቦ ከተማ በዋትሳፕ ከቪኦኤ ጋር ቃለ ምልልስ አድርገዋል። በሕይወት ለመቆየት ያላቸው ተስፋ ሆስፒታሉ ብቻ የሆነ ህሙማን ምን ይሆናሉ? እኔ እስከማውቀው ድረስ አንድ ሆስፒታል ማንነትን ሳይጠይቅ ነው ሕክምና የሚያደርግል? አሁን እኛ እንደገጠመን አይነት ቀውስ ሲኖር ሆስፒታሎች ገለልተኛ ቦታዎች ናቸው። ድንበር የለሽ ሐኪሞች እንዳደረጉት ሆስፒታሉ የሚዘጋ ከሆነ ታካሚዎቹ ወዴት ይሄዳሉ? ሆስፒታሉ ትናንት ሰኞ ባወጣው መግለጫ የተበሳጩ ሠራተኞች ሆስፒታሉ ይዘጋል ማለታቸውን ወሬ ውድቅ አድርገዋል። የሆስፒታሉ አስተዳደር ፈተና ቢኖርም የህይወት አድን ስራውን እንደሚቀጥል አስታውቋል። የመንግስት ጦር እንዳስታወቀው ባለፈው ሳምንት በቡዩ በተገንጣዮቹ ላይ በሰነዘረው ጥቃት ሁለት ራሳቸውን ጄኔራል ብለው ይጠራሉ ያላቸውን ጨምሮ ሰባት ተዋጊዎችን ገድያለው ብሏል። በማኅበረሰቡ ውስጥ ተደብቀው የሚገኙ የአማጽያኑ ቁስለኞች እንዳሉ አሰሳ ማድረጉን ጦሩ አስታውቆ ወደ ሆስፒታሉ የመንግስት ጦር አባላት ስለመግባታቸው ግን ያለው የለም። ኒክ ጓንያም የካሜሩን ሕክምና ምክር ቤት አባል ሲሆኑ የመንግስትም ሆነ የአማጽያኑ ተዋጊዎች ሕይወት ለማዳንና ስቃይን ለማስታገስ የሚሰራውን ሆስፒታል መውረራቸው አሳዛኝ ድርጊት መሆኑን ተናግረዋል። የሆስፒታሉ ሰራተኞች ደህንነት ስለማይሰማቸው ተቋማቱ እንዲዘጉ ግፊት እያደረግን ነው። የማህበረሰቡን ሕይወት አደጋ ውስጥ መክተት አንፈልግም። ራሳችንን መጉዳት አንፈልግም። ጦሩም ሆነ አማጽያን፣ ምክንያቱ ማን ይሁን ማን ዋናው ጉዳይ እሱ አይደለም። የራሳችንን እግር በጥይት እየመታን ነው። መንግሥት ኃላፊነት ወስዶ ይህንን ጦርነት ማቆም አለበት። የባንሶ ባፕቲስት ሆስፒታል በመቶ የሚቆጠሩ ታካሚዎች በየቀኑ እንደሚቀበልና አብዛኞቹም በሀገሪቱ እንግሊዝኛ ተናጋሪ በሆነው ምዕራብ ክልል ውስጥ ባለ የተገንጣዮች ንቅናቄ ምክንያት የተጠቁ እንደሆኑ ይገልጻል። የእርዳታ ድርጅቶች ተገንጣዮቹን ይረዳሉ የሚል ክስ የካሜሩን ባለሥልጣናት ያሰማሉ። ተልእኮው ሕይወት ማዳን መሆኑን በመጥቀስ ሆስፒታሉ ክሱን ውድቅ አድርጓል። ኤምኤስኤፍ በመባል ምዕጻረ ቃል የሚታወቀው ድንበር የለሽ የሐኪሞች ቡድን የሕክምና አገልግሎቱን ማቋረጡን ባለፈው ዓመት ነሐሴ ወር ላይ ይፋ አድርጎ ነበር። የሐኪሞች ቡድኑ በሚያስተዳድራቸው ሆስፒታሎች ተገንጣዮቹን ይረዳል ሲል የመንግሥት ሠራዊት ይወነጅላል። ድንበር የለሽ የሐኪሞች ቡድኑ ውንጀላውን በማጣጣል ዓላማው የማንም ይሁን የማን ሕይወት ማዳን ነው ብሏል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ የምናልፈው ደግሞ ዛሬ እየተከበረ ያለውን የመስቀል በዓል አስመልክቶ ዘጋቢዎቻችን ከተለያዩ የኢትዮጵያ አካባቢዎች ወዳደረሱን ዘገባዎች ነው። በትላንቱ የደመራ በዓል በድምቀት ከተከበረባቸው አካባቢዎች የአርባ ምንጩን አከባበር በምሽቱ በትላንት በነበረው የምሽቱ ዝግጅታችን አሰምተን ነበር። ዛሬ ደግሞ የደሴ የመቀሌና የአዲስ አበባው የመስቀል አከባበር ምን ይመስል እንደነበር ደግሞ መልከት እናደርጋለን። ከአዲስ አበባ ስንነሳ የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ በደመራ በዓል አከባበር ስነስርዓት ላይ ባሰሙት ንግግር በኢትዮጵያ ምሕረትና ሐዘኔታ እንዲሁም ይቅርታና እርቅ እንዲሰፍን ጥሪ አቅርበዋል። በስነስርዓቱ ስርአቱ የታደሙ አማኞች ለአሜሪካ ድምጽ በሰጡት አስተያየት መስቀል ማለት ለሰላምና ለፍቅር መስዋዕትነት የተከፈለበት ስለሆነ ይህንን መከተል አለብን ብለዋል። ገብረ ሚካኤል ገብረ መድህን ተጨማሪውን ተከታትሎታል። በትናንትና ዕለት የደመራ በዓል በመስቀል አደባባይ መከበር የጀመረው ከቀኑ ዘጠኝ ሰዓት ጀምሮ ነበር። እስከ ምሽቱ አንድ ሰዓት በቀጠለው ሥነ ሥርዓት በርካታ ምዕመናን ተሳትፈዋል። የአብያተ ክርስቲያን ሊቃውንት፣ ካህናት፣ ቀሳውስት፣ መዘምራን፣ የሌሎች ሃይማኖት አባቶች እንዲሁም የመንግሥት ከፍተኛ ባለሥልጣናት በሥነ ሥርዓቱ ተገኝቷል። ፕሬዚደንት ሳህለ ወርቅ ዘውዴ፣ የአዲስ አበባ ከንቲባ አዳነች አቤቤ የባህልና ስፖርት ሚኒስትር ቀጀላ መርዳሳ እንዲሁም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የበዓሉ ተሳታፊዎች ነበሩ። በአዲስ አበባ ከሚገኙ 210 አብያተ ክርስቲያን የመጡ የሰንበት ተማሪዎችና መዘምራን ስነ ሥርዓቱን በያሬዳዊ ዜማና በተለያዩ ትርኢቶች አድምቀውታል። በክብረ በዓሉ ላይ ቃል ቡራኬ የሰጡት እና ንግግር ያሰሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማቲያስ የችግሮች ብቸኛው የመፍትሄ መንገድ ይቅርታና እርቅ ማስፈን መሆኑን ገልጸዋል። የተበደለው እሱ ሆኖ ሳለ ለበደለው ፍጡር ሲል ቤታ ሆኖ በመስቀል ላይ ተሰቅሎ የሚያደርጉትን አውቁንና ይቅር በላቸው በማለት ሰው ይቅር ማለቱ የይቅርታ ዋጋ በእግዚአብሔር ዘንድ ምን ያህል ተቀባይነትና ተፈላጊነት እንዳለው በውል አሳይተዋል። በመረዳዳትና በመቻቻል በፍቅርና በሰላም ከመኖር የተሻለ ሌላ አማራጭ የለው። ይህም እውን ሊሆን የሚችለው ለኔ ለእኔ የሚል የራስ ወዳድነትን አስተሳሰብ የሙጥኝ ብለን በመያዝ ሳይሆን ለወንድሜ ለእህቴ የሚል ቅን አስተሳሰብ አንግቦ ያም ባይሆን ለሁላችን የሚል የጋራ አስተሳሰብ በሰው ልቆና የበላይነት ሲያገኝ ነው። በእልቅ ላይ የተመሰረተ ይህ አይነቱ የችግር መፍትሄ በፈጣሪ ህግን በዓለማዊ ህግን በሞራላዊ ህግን ፍጹም ተቀባይነት ያለው እንደሆነ የሚካድ የሚክድ ይኖራል ብለን አንገምትም። የሥነ ሥርዓቱ ተሳታፊዎች ስለ ደመራ በዓል አከባበር ስሜታቸውን አጋርተውናል። ከአስተያየት ሰጪዎቹ አንዷ የሆነችው ነቢያት ሰዒድ እንዲህ ትላለች። ስርዓተ ቤተ ክርስቲያንን ባማከለ መልኩ ምእመናንም፣ ካህናት አባቶቻችንም፣ የሰንበት ተማሪዎችም ሰብሰብ ብለው የሚያከብሩት በዓል ነው። ሁላችንም ተሰባስበን ክርስቶስ ለእኛ ፍቅሩን የገለጸልን በመስቀሉ ነው። እኛ ደግሞ ለክርስቶስ ያለንም ፍቅር መስቀል አደባባይ ወጥተን ደመራ ብረተን እንገልጽለታለንና። ቆንጆ አስተያየት ሰጪዎቹ መስቀል የሰላምና የፍቅር ተምሳሌት መሆኑን ገልጸው ሕዝቡም ይህን እንዲከተል ጥሪ አቅርበዋል። መምህር ዘላለም ተክሌ በመስቀሉ ጥልን ገደለ የሚለውን መጽሐፍ ቅዱሳዊ አባባል በመጥቀስ መስቀል የፍቅር ምልክት መሆኑን ተናግረዋል። በመስቀሉ ጥልን ገደለ ነው የሚለው ቅዱስ ጳውሎስ ወለጽልእ ቀተሎ ቦቱ ጥልን በመስቀሉ ገደለ ይላል። ጥል የተባለ ዲያብሎስ ነው ይላሉ መተርጉማን። ምክንያቱም በግብሩ ዲያብሎስ ግብሩ ጥል ስለሆነ ጥላቻ፣ ጦርነት የዲያብሎስ፣ የሰይጣን፣ የጋኔን ስራ ነው። ፍቅር፣ ሰላም፣ አንድነት፣ ህብረት ደግሞ የክርስቶስ ስራ ነው። ክርስቶስ ራሱ ለደቀ መዛሙርቱ ሲያስተምራቸው በዮሐንስ ወንጌል ምዕራፍ አስራ አንድ ጀምሮ ያለውን መልእክት ስናነብ ክርስቶስ የኔ ደቀ መዛሙርት መሆናችሁ የሚታወቀው ስትጣሉ አይደለም። በዘር፣ በጎሳ፣ በተለያየ ነገር ስትጣሉ ሳይሆን ስትፋቀሩ፣ ስትዋደዱ ያኔ የእኔ የክርስቶስ ደቀ መዛሙርት መሆናቸው ይታወቃል ብሏል። ስለዚህ መስቀል የፍቅር ምልክት ነው። የሰላም ምልክት ነው። የአንድነት ምልክት ነው። የይቅርታ ምልክት ነው። የእርቅ ምልክት ነው። ሰዎች ከእግዚአብሔር ጋር የታረቁበት ምልክት ነው። ሰዎች ከመላእክት ጋር የታረቁበት ምልክት ነው። ሕዝብና አህዛብ የታረቁበት የጋራ የሰላም ምልክታቸው ነው። ስጋና ነፍስ የታረቁበት የጋራ የሰላም የፍቅር ምልክታቸው ነው። ብርሃኑ ሰጠ የተባለ አስተያየት ሰጭ ደግሞ መስቀል የሰላም ምልክት በመሆኑ የመስቀል በዓልን ስናከብር ይህን ልናስብ ይገባል ይላል መስቀልን ስናስብ ጊዜ ሰላምን የምናስብበት ፍቅርን አንድነትን የምንሰብክበት ነው እና ራስን አሳልፎ ከመስጠት በላይ ምንም ፍቅር እንደሌለ የምንገነዘብበት ነው እና መስቀልን ሁልጊዜ ስናነሳ ሰላምን ፍቅርን የሚሉትን ሀሳቦች ሁልጊዜም በልባችን ልናኖራቸው ይገባል የአከባበር ስነ ስርዓቱ ከምሽቱ አንድ ሰዓት ላይ ደመራውን በመለኮስ ተጠናቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በዚሁ ወደ ደሴ ስናመራ ደግሞ አምና በጦርነት ምክንያት እንደወትረው በዓሉን ማክበር ያልቻሉ የከተማዋ ነዋሪዎች ዘንድሮ አንጻራዊ ሰላም ሰፍኖ ከቤተሰብና ከአካባቢው ማህበረሰብ ጋር ማክበር በመቻላቸው ደስታቸውን ገልጸዋል። መስፍን አራጌን የተከታተለው ደሴ የደመራውን ደስታ የመስቀሉን ዋዜማ የተቀበለችው በተለየ ስሜትና ዝግጅት ነበር። ምዕመኗ ከተማዋን በሰንደቅ ዓላማ ስቧታል። በሀገር ልብስ ደምቀው በዜማናው በወዳሴ አምና ያጡትን አደባባይ በዓል ዛሬ አክብረዋል። ጊዜ የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ሊቀ ምዕምራን ብራን እውነቱ ከፈተና በኋላ የተጋራ ነው የጋራ በዓል ሲሉ ነበር የገለጹት። እግዚአብሔር መቼም ቸር ነው። ባለፈው አመት አካባቢያችን የጦርነት ችግር ነበረበት። ብዙ ጭንቀቶች ነበሩ። ዘንድሮም ፍጹም ባይሆንም እንኳን ጦርነቱ በአቅራቢያ ባለመሆኑ የተለየ የሚያደርገው ተረጋግተን በሰላም በዓሉን እያከበርን በመገኘታችን ክብርና ምስጋና ለሰማያዊ አምላክ ለእግዚአብሔር ይገባው እያልን እያመሰገን ነው። በዛም አካባቢ ችግሩ ባለበትም አካባቢ እግዚአብሔር ፍጹም ሰላም እንዲያመጣ እየጸለይን ነው። እስካሁን የቆየ ነው ምህል ላይ ያደረስ እንደሰማችሁት ማለት ነው። የከተማዋ ነዋሪ ወይዘሮ መሰረት እሸቱ አምና የህወሓት ኃይሎች ከተማዋን መቆጣጠራቸውን ተከትሎ ለአመታት በአደባባይ እያከብሩት የነበረውን በዓል ሳያከብሩ መቅረታቸው ፈጥሮብኝ ነበር ያሉትን የስሜት ስብራት ያስታውሳሉ። የትም አልሄድኩም፣ ደሴ ነኝ። በጣም ነበር አዝኜ ነበረ። በጣም ያስጠላ ነበረ ስልብ ብዙ ነገር አሁን በዚህ ሰዓት ማየት የነበረብትን ነገር አታይም። ቢያንስ ብቻ ወጣት ታምራት አያሌውም አምና በእግርና በተሽከርካሪ ተጉዞ ወደ አዲስ አበባ ለመፈናቀል ያበቃውን ጦርነት የሚያስታውሰው በተለይ ህጻናትና ሴቶች ለእንግልት የተዳረጉበት፣ አቅመ ደካሞችና አካል ጉዳተኞች ለፈተና የተጋለጡበት ነበር በማለት ነው። በጦርነቱ በመፈናቀሉ ምክንያት መስቀልን ለመጀመሪያ ጊዜ ከወላጅ እናቱና ከቤተሰቡ ተለይቶ በተፈናቃይነት እንዳከበረው ይናገራል። ሰላም ዋጋው ልጅ ተብለ የምተምነው ነገር አለ። ያን ያው እንግዲህ በጣም የሚያሳዝን ህፃን ልጅ ታቅፈን ስንት ነገር አልፎብን፣ ብቻ ያው እግዚአብሔር ተመሰገነ ይሁን። አሁን ያው ሰላም ቦታ ላይ ሆነን ሰላም በሰላም በዓላቸውን እያከበሩ ነው። ይሁን እንጂ ስጋታቸው ሙሉ በሙሉ ባይወገድም ከቤተሰብ ጋር ሆኖ ዘንድሮ በዓሉን ለማክበር መቻላቸው አስተያየት ሰጪዎቹን አስደስቷል። እግዚአብሔር የተመሰገነ ይሁን። በሰላም በፍቅር እዚህ ደርሰናል። አሁንም ደግሞ በሰላም ያው የደመራ የብርሃኑ ሰዓት እያየን ነው ብርሃኑ ሊጀመር ነው እንግዲህ ወደ ብርሃኑ እንገባ ነው ማለት ነው። አሁን ባለው ሁኔታ ና ይዛ በነበረው ሰዓት ያ ሰዓት ይደገማል ብለን በጣም ፈርተን ነበረ፣ ግን ለእግዚአብሔር የሚሳነው ነገር የለምና ክብር ምስጋና ይግባ ይ ዛሬ እዚህ በቅተናል። የዘንድሮ ደመራ በዓል በጣም ደስ ነው የሚለው ያው አምና በነበረው ሁኔታ ያው ስደት ላይ ነበር እንደዚህ አላከበርንም። አሁን ግን በቃ እግዚአብሔር የተመሰገነ ይሁን። በጣም ቆንጆ ፕሮግራም ከአድባራቱ ሁሉም ከየቦታቸው ተነስተው እዚህ እስከሚደርሱ ድረስ በሰላም ገብተን ያው አሁንም እዚህ ያው ደመረት ፕሮግራሙን እየተከታተለ ነው። በዓሉ ከመንፈሳዊ ዋጋው በተጨማሪ አለማዊ ፋይዳው የላቀ ነው የሚሉት ደግሞ ሊቀ ምዕምራን ብርሃነ ህይወት ናቸው። እግዚአብሔር አሳልፎ ሰጦ በችንካር ተቸንክሮ ሰይጣንን ደግሞ ከሰው ልጅ ቁራኝነት አቅሙን አሳጥቶ ሰብሮ ሰላምን ለዓለም የሰጠበት ምልክታችን ነው መስቀል። አዳምና ልጆቹን ሲያስጨንቅ የነበረውን ሰይጣን እሱ በመስቀል ተቸንክሮ እሱን ደግሞ አስሮ ሰላምን እንደመለሰልን አሁንም ለሀገራችን ምንጊዜም ጸብ የሰይጣን ነው። ክፋት የሰይጣን ነው። ኃጢአት የሰይጣን ነው። ደም መፋሰስ የሰይጣን ነው። የሰው ልጆች መሳሪያ ያ ናቸው። የተለያዩ ፖለቲከኞች አንዳንድ ጊዜ ከራሳቸው ፍላጎት የተነሳ ይህንን ችግር ሊፈጥሩ ይችላሉና ለእነሱም የተረጋጋ ህሊናና አይምሮ ሰጥቶ እግዚአብሔር ለሀገራችን ሰላምን እንዲሰጥ በመስቀሉ ሰላም ለዓለም እንደተበሰረ እግዚአብሔር ለዚች ሀገርም ሰላምን እንዲሰጣትና እንዲያበስራት ምኞቴ ነው። በዕለቱ በክብር እንግድነት የተገኙት የደሴ ከተማ ከንቲባ ሳሙኤል ሞላልኝ ኢትዮጵያ እንደ ሀገር የተጋረጠባትን ፈተና አስታውሰው ፈተናውን ያልተሻገረ ተድላውንም አያጣጥምም ነበር ያሉት። ምንጊዜም ቢሆን ትንሣኤ ሲቃረብ ስቅለትና ህማማት ይመጣሉ። በዚህ ተስፋና ፈተና የተደቀነበት ወቅት እንደ ሐዋርያት በጽናት አብረውን የሚቀጥሉ ወይም እንደ ይሁዳ አሳልፈው የሚሸጡ አለዚያም እንደ ቅዱስ ጴጥሮስ አላውቅም የሚሉ መፈጠራቸው አይቀርም። የሆነ ሆኖ ግን ትንሣኤው አይቀርም። በዓሉ ከመንፈሳዊ ዜማና ወረብ ባሻገር በእምነቱ ተከታዮች ዘንድ ለመስቀሉ መገኘት የአንበሳውን ድርሻ ተወስዳለች የተባለላት ኤሌኒ ንግሥት መስቀሉን ለመፈለግ ያደረገችውን ጥረት በተዋቡ አልባሳትና የገጽ ቅብ በድንቅ የገጸ ባህሪ ውክልናና ትወና ለታዳሚው ቀርቧል። የደመራውን ስነ ስርዓት የደቡብ ወሎና የኦሮሞ ብሔረሰብ አህጉረ ስብከት ሊቀጳጳስ አቡናት ናቴዎስ በጸሎት ባርከውታል። በዓሉ በተመሳሳይ የጦርነት ቀጠና በነበረውና የህዋት ኃይሎች ከአምስት ወራት በላይ ቆይተውበት በነበረው ወልዲያ ከተማ በደማቅ ስነ ስርዓት ተከብረዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። ከደሴ ወደ መዕለ ስናመራ ደግሞ ዘጋቢያችን ሙሉጌታ አጽብሃ የደመራ በዓል ዘንድሮም በአደባባይ አልተከበረም ይለናል። በዓሉ በአጥቢያ ቤተክርስቲያናት በሃይማኖታዊ ስርዓት መከበሩን ጠቅሶ ተከታዩን ዘገባ ልኳል። በኦርቶዶክስ ተዋሕዶ ክርስትና አማኞች በአደባባይ ከሚከበሩ በዓላት አንዱ የመስቀል በዓል ነው። በትግራይ ክልል ዘንድሮም በዓሉ በአደባባይ አልተከበረም። በክልሉ በልዩ መልክ በአድግራት ከተማና አካባቢዋ እንዲሁም በመቀለ ጮማዓ ተራራም በድምቀት የሚከበር በዓል ነበር። ዘንድሮ ግን በዓሉ በክልሉ በአደባባይ ሳይሆን በአጥቢያ አብያተ ክርስቲያንና በየመንደሩ ነው የተከበረው። መምህር ግደይ በየነም በቅዱስ ፍሬምናጦስ ከሳቴ ብርሃን መንፈሳዊ ኮሌጅ አስተማሪ ናቸው። መስቀል የእርቅና የሰላም ምልክት ነው ብለው ዘንድሮ በዓሉ በአደባባይ ያልተከበረው ባለው የሰላም እጦት ነው ብለዋል። እኛም ተስፋችን መመኪያችን እንደሆነ በመስቀል በኩል ከእግዚአብሔር ጋር የታረቅንበትና ሰላም እርቅ ያገኘንበት እንደሆነ እናምናለን። ለወደፊትም በመስቀል በኩል ጠላታችን ዲያብሎስ የምናሸንፍበት መስቀል እንደሆነ እናምናለን። ስለዚህ በመስቀል በኩል እርቅ፣ ሰላም እናገኛለን ብለን እናምናለን። የሰው ልጅ በእግዚአብሔር በኩል ሁሉም አንድ ነው። አማራውም፣ ትግሬውም ሳይል እግዚአብሔር ሁላችንንም የፈጠረ ሰላምም፣ ነጻነት የሰጠን ለሁሉም ነው። ነገር ግን የሰው ልጆች እኛ ራሳችን በምንፈጥረው ችግር በተለይ ፖለቲካ ሰዎች ስልጣናቸው ላልሆነ አግባብ እየተጠቀሙ ሰዎችን የሚበዘብዙበት፣ የሚጨቁንበት፣ የሚያሰቃዩበት ሆነ እየታየ ነው። ነገር ግን ይህንን መስተካከል አለበት። የመስቀል ዓላማ ግን እርቅ ነው፣ ሰላም ነው። ለሰው ልጆች ሁሉ ሰላም ያውጃል። ክርስቶስም ለሁሉ ብሎ ነው የተሰቀለ። ይሁን እንጂ መስቀል በስፋት የሚከበር በይፋ የሚከበር በሌላ የሚከበር ምስጢሩ ግን አንድ ነው። ቀጣይ ምኞታቸው ሰላም ሰፍኖ በነጻነት በዓሉ የሚከበርበት ሁኔታ ማየት መሆኑን ነው የገለጹት። መርሃዊት ወልዱ የተባለች በመቀለ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ያገኘኋት በበኩሏም ከጦርነቱ በፊት ከየአብያተ ክርስቲያኑ የተውጣጡ ካህናትና የሰንበት ትምህርት ቤት አባላት እንዲሁም አማኞች በአንድነት ያከብሩት የነበረ በዓል ዘንድሮ ግን በየአጥቢያ አብያተ ክርስቲያን ብቻ ታጥሯል ብላለች። በአደባባይ ሆነን በህብረተ ሰንበት ትምህርት ቤትና አባቶች በተገኙበት የሁሉም አጥቢያ ቤተ ክርስቲያኖች ሁሉም ተሰብስበን ነበር የምናከብረው። በአሁኑ ሰዓት ግን በተፈጠረው ወቅታዊ ጉዳይ ትንሽ አስቸጋሪ ስለሆነ በአጥቢያ ቤተ ክርስቲያን ቅርባችን በሚገኘው ነው የምናከብረው እና እንደ አደባባይ የምናከብረው ባይሆንም እዚህ ጋም ጥሩ እየተከበረ ይገኛል። እና ለቀጣይም እግዚአብሔር አምላክ ፍቃድ ሆኖ ሁሉም አጥቢያ በተሰበስቡበት ወይም በአደባባይ በሚከበርበት እንዲሆንልን ምኞታለን። ሰላም ሆኖ ማለት ነው። መምህር ኤልያስ ገብሪ ህይወት የተባሉ የበዓሉ ተሳታፊ በበኩላቸው ሰላም እንዲሆንልን አምላካችን እየለመንን እንገኛለን ብለዋል። በዓሉ ዝም ብሎ ተዘግቶ አይቀርም። በተወሰነ መልኩ በቤተ ክርስቲያኑ በአጥቢያ ቤተ ክርስቲያኑ ይከበራል ተብሎ፣ በዓሉ ዝም ብሎ ነው እንዳይቀር እንዳይዘጋ ነው እያከበር ነው ያለ። ነው እንደዚህ ያደረገን ደግሞ በተፈጠረው ጦርነት ባለው የአየር ድብደባ፣ የድሮን ድብደባ ስላለ ያው ህዝቡ ከዛ ከአደጋው እንዲድን ተብሎ ነው እና እግዚአብሔር አምላክ ሰላም ተፈጥሮ በሚመጣው 2016 ሰላም ሆኖ ሁሉም ሰው በአደባባይ እንደነበረው እንዲከበር ነው ምኞታችን። የመስቀል በዓል በመቀለ ከተማ ተዘዋውሬ በተመለከትኳቸው በጌቴ ሰማኒ ማርያም፣ ዓዲ ሐውሲ አቡነ አረጋዊ እንዲሁም ደብረ ሰላም ቅዱስ ሚካኤል አብያተ ክርስቲያን በዓሉ የሚመለከቱ ዝማሬዎች በማቅረብ በስብከተ ወንጌል እንዲሁም የመስቀል ደመራ በመለኮስ ነው በዓሉ የተከበረው። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። እያዳመጣችሁት ያላችሁት በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ተከታዩ መሰናዳችን ሳምንታዊው የትምህርት ፕሮግራም ነው። ከኢትዮጵያውያን ወላጆች በተለያዩ የውጭ ሀገራት የሚወለዱ ህጻናት ሊፈጠሩባቸው የሚችሉ የማንነት ጥያቄዎችን መመለስ እንዲችሉ የእኛ ስቶሪ ወይም የእኛ ታሪክ የተሰኘ ፕሮጀክት ታሪካዊና ባህላዊ መረጃዎችን ለህጻናት በሚገባ መንገድ በመጽሐፍና በምስላዊ መረጃ አማካኝነት ማቅረብ ጀምሯል። ከፕሮጀክቱ መስራች ሄላንዳ አፈወርቅ ጋር ያደረግነው ቆይታ ተከታዩ ነው። የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት። በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል። እሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ? አዎ እኔ መጀመሪያ ከሀገር ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ አውሮፓ አቆጣጠ ሁለት ሺ አስራ ስምንት አካባቢ ነው የጀመርነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። ማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁና፣ እስኪ መጀመሪያ ስለ መጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይም ስለ አባትና እናት አገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጨምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትዬዋ ጋቢ ስርዓት አለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው ውሰጂው እና እስቲ ምን እንደሚመጣ ታያለች። ከሄላንዳ ጋር የነበረን ቆይታ ይህ ብቻ አይደለም፣ በሁለተኛው ክፍል እንመለሳለን። አሁን በተከታይ የምናልፈው በትላንትናው ምሽት በሰዓት እጥረት ምክንያት ወደ ዛሬ ወደ አስተላለፍ ነው የስፖርት መሰናዷችን ነው። ኬኔዲ አባተ ተከታዩን አዘጋጅቷል። በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ ኬንያዊው ኪፕቾጌ ደግሞ በራሱ ተይዞ የቆየውን የዓለም ክብረ ወሰን ሰብሯል። ትናንት መስከረም 15 በጀርመን በርሊን በተካሄደው የማራቶን ውድድር የቦታውን ክብረ ወሰን ከማሻሻል ባለፈ በርቀቱ የኢትዮጵያን ክብረ ወሰንም በመስበር ነው አትሌት ትዕግስት አሰፋ ያሸነፈችው። አትሌቷ የማራቶን ውድድሩን ያጠናቀቀችበት ሁለት ሰዓት ከ15 ደቂቃ ከ37 ሰከንድ ከዓለም ክብረ ወሰን ባለቤቷ ብሪጅድ ኮስጌና ከፓውላ ክሊፍ ሰዓት ቀጥሎ በታሪክ ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላዋ ኢትዮጵያዊት ትዕግስት አባይቸው ውድድሩን በሶስተኝነት ስታጠናቀቅ፣ ሁለተኛ የወጣችው ኬንያዊቷ ሮዝመሪ ዋንጅሩ ናት። በወንዶች ምድብ ደግሞ ኬንያዊው የርቀቱ ኮከብ ኤልዩድ ኪፕቾጌ ከአራት ዓመታት በፊት በዚያው በበርሊን በራሱ የተያዘውን የዓለም ክብረ ወሰን በ30 ሰከንድ በማሻሻል አሸንፏል። የ37 ዓመቱ ኪፕቾጌ ውድድሩን ያጠናቀቀው በሁለት ሰዓት ከ01 ደቂቃ ከ09 ሰከንድ ነው። ስምንት ኪሎ ሜትር ከሮጥኩ በኋላ የዓለም ክብረ ወሰንን መስበር እንደምችል አውቄ ነበር ያለው ኪፕቾጌ ክብረ ወሰኑን በበርሊን በመስበሬ ወደር የሌለው ደስታ ተሰምቶኛል ስለማለቱም የዓለም አትሌቲክስ ዘገባ ያመለክታል። ከአትሌት ኪፕቾጌ በ4 ደቂቃ ከ49 ሰከንዶች ዘግይቶ በመግባት ሁለተኛ የወጣው የሀገሩ ልጅ ማርክ ኮሪር ሲሆን ኢትዮጵያዊው ታዱ አባተ ደግሞ ሶስተኛ ሆኗል። የ20 ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ቅዳሜ ዕለት በይፋ ጡረታ ወጥቷል። ከሌላው ስምጥር የሜዳ ቴኒስ ተጫዋች ራፋኤል ናዳል ጋር በቡድን ከተሰለፈበት የለንደኑ የላቨር ካፕ የፍጻሜ ጨዋታ ሽንፈት በኋላ ሮጀር ፌዴረር ፕሮፌሽናል ቴኒስን በእንባ ተሰናብቷል። በዕለቱ የነበሩ ተመልካቾችም የ41 ዓመቱን ስዊዘርላንዳዊ በረዘመ ጭብጨባ ሸኝተውታል። በሜዳ ቴኒስ ታሪክ ከዓለማችን ምርጥ ተጫዋቾች መካከል አንዱ የሆነው ፌዴረር በሰጠው አስተያየት የስንብቱን ቀን አስደናቂ ነበር ካለ በኋላ ደስተኛ ነኝ፣ አላዘንኩም፣ እዚህ በመድረሴ በጣም ደስ ብሎኛል ሲልም አክሏል። ፌዴረር የረዥም ጊዜ ተቀናቃኙን ናዳልንና ሌሎች ተጫዋቾችን እያቀፈ ሲሰናበትም በእንባ ታጅቦ ነበር። የ36 ዓመቱ ስፔናዊ ናዳልም እንባውን መቆጣጠር ተስኖት ሲያነባ ተስተውሏል። በአውሮፓና በተቀረው ዓለም መካከል በሚካሄደው ዓመታዊው የላቨር ካፕ ውድድር ፌዴረርና ናዳል ከአሜሪካውያኑ ጃክ ሶክና ፍራንሲስ ቲያፎ ጋር ገጥመው በጠባብ ልዩነት ተሸንፈዋል። የቅዳሜው ሽንፈት የቀድሞው የዓለም ቁጥር አንድ ሮጀር ፌዴረር የሃያ አምስት ዓመት ፕሮፌሽናል የሜዳ ቴኒስ ሕይወቱ ያበቃበትም ሆኗል። ፖላንዳዊው ሌዋንዶቭስኪ በኳታር 2022 የዩክሬንን አርማ በክንዱ ላይ እንደሚለብስ አስታወቀ። የፖላንድ ብሔራዊ ቡድን አምበል ሮበርት ሌዋንዶቭስኪ ከሩሲያ ጋር በጦርነት ውስጥ ለምትገኘው ዩክሬን ያለውን አጋርነት ለማሳየት በዓለም ዋንጫው ላይ የዩክሬንን አርማ እንደሚለብስ ይፋ አድርጓል። የባርሴሎናው አጥቂ ከቀድሞው የዩክሬን አምበልና አሰልጣኝ ሼቭቼንኮ ጋር በዋርሳው ብሔራዊ ስታዲየም ተገናኝቶ በኳታር የሚለብሰውን ልዩ ሰማያዊና ቢጫ ቀለም ያለው ክንድ ላይ የሚ ደረግ አርማ በስጦታ ተቀብሏል። ዩክሬን ለዓለም ዋንጫ ማለፍ ሳትችል የቀረች ሲሆን ሌዋንዶውስኪ የዩክሬን ሕዝብ ብቻውን እንዳልሆነ ለማስታወስ በኅዳር ወር በሚጀምረው የዓለም ዋንጫ ላይ ሼቭቼንኮ ያበረከተልኝን አርማ እለብሳለሁ ብሏል። ሌዋንዶውስኪ የሩሲያ ጦር በዩክሬን ላይ በየካቲት ወር ወረራ በጀመረ በቀናት ውስጥ ወረራውን እንደሚቃወም መግለጹ ይታወሳል። የእንግሊዝ እግር ኳስ ማህበር ለኳታር ስደተኛ ሰራተኞች ካሳ በመጠየቅ ከጀርመን አቻው ጎን ተሰለፈ። በኳታር አስተናጋጅነት ለሚካሄደው ለዘንድሮ የዓለም ዋንጫ መሰረተ ልማት ሲገነቡ ጉዳት የደረሰባቸውና ሕይወታቸው ያለፈ የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈላቸው የእንግሊዝ እግር ኳስ ማህበር ባለፈው ረቡዕ ጥያቄ አቅርበዋል። ማክሰኞ ዕለት ደግሞ የጀርመን እግር ኳስ ማህበርና አራት ዋና ዋና የፊፋ ስፖንሰሮች ፊፋና የኳታር የአገር ውስጥ አዘጋጆች ለስደተኛ ሰራተኞችና ቤተሰቦቻቸው ካሳ እንዲከፍሉ ግፊት አድርገዋል። ባለፈው ሳምንት የወጣ አዲስ የአምነስቲ ኢንተርናሽናል ጥናት እንዳመለከተው ሰባ በመቶ የሚሆኑ የኳስ ደጋፊዎች የየሀገሮቻቸው መንግስታት ከውድድሩ ጋር በተያያዘ በተፈጸሙ የሰብአዊ መብት ጉዳዮች ላይ እንዲናገሩ ይፈልጋሉ። ስደተኛ ሰራተኞች እንዲካሱ የሚጠይቁ ድምጾችን ለመቀላቀል የእንግሊዝ ባለስልጣናት እስካሁን ድረስ ፈቃደኝነት ባያሳዩም፣ የአገሪቱ የእግር ኳስ ማህበር ግን በግንባታ ፕሮጀክቶች ላይ ጉዳት የደረሰባቸው ወይም ለህልፈት የተዳረጉ ሰራተኞችና ቤተሰቦቻቸው እንዲካሱ ከመጠየቅ ባለፈ በኳታር የስደተኛ ሰራተኞች ማዕከል እንዲመሰረትም ማግባባት ጀምሯል። የማህበሩ ዋና ስራ አስፈጻሚ ማርክ ቡሊንጋም በሰጡት መግለጫ ህይወታቸውን ላጡ ወይም በግንባታ ፕሮጀክቶች ላይ ጉዳት ለደረሰባቸው የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈል የምናደርገውን ግፊት እንቀጥላለን ብለዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምሽቱ መሰናዷችን በዚሁ ተጠናቀቀ ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሙን በማሰናዳት ከተለያዩ ቦታዎች አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረባዎች ጋር ሲያስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ ላይ ወይም ደግሞ በትዊተር ሃሽታግ ቪኦኤ አምሀሪክ ላይ ልታደርሱን ትችላላችሁ ነገ በሌሎች መሰናዳ ፍቃዶች እንጠብቃችኋለን። ሰላም ደናደሩ።